ዩናይትድ ስቴትስ የቀድሞውን የኬንያ ጠቅላይ አቃቤ ህግ ፕሬዚዳንት አገሯ እንዳይገቡ ከለከለች ይላል ዩናይትድ ስቴትስ የቀድሞውን ጠቅላይ አቃቤ ህግ ፕሬዚዳንት አገር እንዳይገቡ ከለከለችው በኃላፊነት ዘመናቸው ሙስናን በአግባቡ አልተከላከሉም በሚል መሆኑን የአሜሪካ የውጭ ጉዳይ ቢሮ አስታውቋል ለዝርዝሩ ገልሞ ዳዊት የአሜሪካ ውጭ ጉዳይ ቢሮ ጸሐፊ ማይክ ፖምፒዮ ዩናይትድ ስቴትስ ከአሁን በኋላ በኬንያ ከሙስና ወንጀል ጋር በተያያዘ እጃቸው አለበት የተባሉትን የመንግስት ኃላፊዎችን ወደ ሀገሯ እንደማታስገባ አስታውቀዋል። ሰኞ ዕለትም አሞስ ዋቆ የቀድሞ የኬንያ ጠቅላይ ጋቢ ፕሬዚዳንትና የአሁኑ የኬንያ ቡስያ ግዛት አስተዳዳሪ በኃላፊነት ዘመናቸው ሙስናን አንሰራፍተዋል በሚል አሜሪካ ሀገሯ እንዳይገቡ ከልክላለች። ሚስተር ዋቆ እንደ እግር ጎሳውያን ዘመን አቆጣጠር ከግንቦት 1991 እስከ ሰኔ 2011 የኬንያ ጠቅላይ ጋቢ ፕሬዚዳንት የነበሩ ሲሆኑ በጊዜውም ኬንያ ወደ ዲሞክራሲ የመሸጋገር ወቅት ላይ የነበረች ሀገር ስለሆነች ተገቢ እርምጃ አለመውሰዳቸው ለቪዛው መከልከል በተጨማሪ እንደ ምክንያት ተወስደዋል። የአሜሪካ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሚስተር ዋቆና ቤተሰባቸው አሜሪካ እንዳይገቡ አሜሪካ ከልክላለች ካሉ በኋላ የኬንያ መንግስት ሙስናን ለመዋጋት የሚያደርገውን ጥረት አገራቸው እንደምትደግፍ ተናግረዋል። ምስተር አሞስ ዋቆ ግን የቀረበባቸውን ክስ አስተባብለዋል። ትናንት ምሽት ለጋዜጠኞች ሲናገሩ ዩናይትድ ስቴትስ የተሳሳተ ውሳኔ ነው በእኔ ላይ ያሳለፈችው ብለዋል። ዘ አሌጌሽን ኢዝ ዛት አይ ዋዝ ኢንቮልቭድ ኢን ሲግኒፊካንት ኮራፕሽን የኬንያ ጠቅላይ አቃቤ ሕግ ፕሬዚደንት በነበርኩ ጊዜ በሙስና ተዘፍቀሃል ተብሎ የሚቀርብብኝ ውንጀላ የቆየ የድሮ ታሪክ ነው። በቅርቡ ኬንያ ውስጥ ከሙስና ወንጀል ጋር ተያይዞ እየተነሱ ያሉ ተከሳሾችን ከመመልከት ይልቅ ለምንድን ነው በእኔ ላይ ቀድሞ ተላልፎ የነበረውን እገዳ አሁንም እንደ አዲስ ማስተላለፍ የተፈለገው? ይህ አይገባኝም። ምስተር ዋቆ አክለው የዩናይትድ ስቴትስ እገዳ ቤተሰባቸውን ማካተቱን ተችተዋል። በአላፍነት ዘመኔ ወንጀል እንኳን ቢፈጽም በግሌ እንጂ ቤተሰቤ የፈጸምኩት ድርጊት ሰለባ መሆን የለባቸውም ብለዋል። የአሁኑ የኬንያ ጠቅላይ አቃቢ ሕግ ፕሬዚዳንት ኑርዲን ሀጂ በኬንያ የተንሰራፋውን ሙስናን ለመከላከል የዩናይትድ ስቴትስ መንግስትን እርዳታ የጠየቁ ሲሆን አሜሪካም የመንግስት ካዚና መዝበረው የአገሬን ሀብት ያሽሹ ግለሰቦችና ባለስልጣናት ለማጋለጥ ከኬንያ ጋር መስማማቷ የሚታወስ ነው። ማይክ ፖምፒዮ በሙስና የተሳተፉ ማናቸውንም የኬንያ ባለስልጣናትና ዜጎች ላይ የሚወሰደው እርምጃ እንደሚቀጥልም አስታውቀዋል። ከአሁኑ እገዳ በተጨማሪ በ2009 ዓ ም የኬንያ ጠቅላይ አቃቤ ህግ ፕሬዚዳንት አሞስ ዋቆ ላይ ዩናይትድ ስቴትስ ተመሳሳይ እገዳ ማስቀመጧ የሚታወስ ነው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ